ሰላም ጤና ያስጥልን። እንደምናመሻችሁ የማክሰኞ ታህሳስ 28 2007 ዓመተ ምህረት የገና በዓል ዋዜማ መሰናዶቻችንን ይዘን ቀርበናል። በዓል እያከበራችሁ ላላችሁ አድማጮቻችን እንኳን አደረሳችሁ። የምሽቱ አስተናጋጆቻችሁ ቆንጅታይና ሄኖክ ሰማ እግዜር ነን። በምሽቱ ቀዳሚ የሚሆነው ዝግጅት ታዲያ የኢትዮጵያ ምርጫን ይመለከታል። መኢአድና አንድነት በመጪዎቹ ስድስት ቀናት ውስጥ የውስጥ ችግሮቻቸውን ካልፈቱ እርምጃ እንደሚወስድ የኢትዮጵያ ምርጫ ቦርድ አስጠነቀቀ። ከዚህም በፊት እንደ ቦርዱ እንዳዘዘ ሁሉ እስከ ጥር አራት ቀን የህግ ጉዳዮች ሙሉ በሙሉ ተሟልተው አመራራቸውን አስተካክሎ ህግን መሰረት አድርጎ እንዲቀርቡ፣ ያ የማይደረግ ከሆነ ህጋዊ እርምጃ የሚወስድ መሆኑን አስምሮበታል። የኢትዮጵያ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ዛሬ ለጋዜጠኞች ከሰጡት ቃል የወሰድ ነው ነው። ብቸኛው የተቃዋሚ ፓርቲ የፓርላማ ተወካይ አቶ ግርማ ሰይፎ ደግሞ እንዲህ ብለዋል። በደብዳቤ ነው የጠየቅናቸው። ሪፖርታችንን በጽሁፍ ነው ያስገባ ነው። በሚዲያ መግለጫ ያለባቸው አይመስለኛም። ለእኛ አለ የሚሉትን የውስጥ ችግር ለእኛ መንገር ነው ያለባቸው ብዬ ነው ማስበው። በሌላ ዜና ጋምቢያ ውስጥ ባለፈው ማክሰኞ የተካሄደው የመፈንቅለ መንግስት ሙከራ ጋር በተያያዘ በሴኔጋልና በዩናይትድ ስቴትስ በቁጥጥር ስር የዋሉ ሰዎች አሉ። ዝርዝሩን ይዘናል። በሁለተኛው አጋማሽ ንግድና ምጣኔ ሀብት የገና በዓልን የገበያ ሁኔታ ያስቃኘናል። የጤና ዝግጅትም ተካቷል። ለሁሉም እስከ አራት ሰዓት አብራችሁ እንድታመሹን ጋብዛለን። ቴሌላይን ባክ ፕሮግራማችንን ይመራል። ወደ ምሽቱ ዜና እንለፍ። የሶማሊያው ጽንፈኛ ተዋጊ ቡድን አልሸባብ በደቡቧ ባርዴሬ የምትባል ከተማ አራት ሰዎችን ለኢትዮጵያና ለዩናይትድ ስቴትስ የደህንነት መስሪያ ቤቶች ሰልላችኋል በማለት መረሸኑ ተገለጠ። አልሸባብ ሶስቱን ሰዎች ለአሜሪካ የማዕከላዊ ስለላ ድርጅት ለሲአይኤ አራተኛውን ደግሞ ለኢትዮጵያ ሰለልክ ብሎ የወነጀለ ሲሆን ዛሬ ማክሰኞ ማታ ነው ረሸናቸው የተባለው። ከጌዶ ክፍለ ሀገሯ ባርደሬ ከተማ አንድ ማኝ እንደገለጠው አልሸባብ አደባባይ ላይ ሰዎቹን ሲረሽን በመቶች የተቆጠረ ህዝብ በተሰበሰበበት ነው ብሏል። አምናም አልሸባብ ወደ ሀያ የሚሆኑ ሰዎችን ለዩናይትድ ስቴትስ ለሶማሊያ መንግስትና ለኢትዮጵያ ስለላ አካሂዳቸዋል በማለት ወንጅሎ መግደሉ ይታወሳል። በዘገባዎች መሰረት ከተገደሉት ውስጥ የሚበዙት የአልሸባብ የደህንነት ክንፍ የሆነው የአሚኒያት አባላት ውስጥ የነበረ አሚኒያት ውስጥ የነበሩ አባላት ናቸው ተብሏል። የሶማሊያ ሰሜን ምስራቅ ክፍለ ሀገር ፑንትላንድ ወታደሮች ጋልጋላ ተራሮች ላይ በሚገኝ የአልሸባብ ካምፕ ላይ ባለፈው እሁድ ከባድ ጥቃት አድርሰው ሁለት የነውጠኛው ቡድን ከፍተኛ መሪዎችን ማርከዋል ሲሉ የፑንትላንድ ፕሬዚዳንት አብዴዋሌ ሞሐመድ አሊ ተናገሩ። ሁለቱ የአልሸባብ ባለስልጣናት ሙክታር አብዱ ኑር አህመድና አህመድ አብዲ ሞሐመድ የተባሉ መሆናቸውን ፕሬዚዳንቱ ለቪኦኤ ሶማልኛ አገልግሎት ገልጸዋል። ሌሎች ሀያ አልሸባቦች ተገድለዋል። ከመንግስቱ በኩል አምስት ሞተውብናል ብለዋል። አልሸባብም አራት ወታደሮች ገድለናል ብሏል። የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌ ባለፈው ሳምንት ከተቃዋሚው ብሔራዊ መድን ህብረት ጋር የተደረሰው ስምምነት እንደ ኤሮፓውያን አቆጣጠር በ2013 ዓ.ም በተካሄደው ምክር ቤታዊ ምርጫ ያሸነፉ ተቃዋሚ አባላት መቀመጫዎቻቸውን እንዲይዙ መንገዱን ያመቻቻል ሲሉ አድንቀዋል። ፕሬዚደንቱ በተለይ ለአሜሪካ ድምጽ ራዲዮ የሶማልኛ አገልግሎት በሰጡት ቃል ስምምነቱ በሀገሪቱ ውስጥ ያለውን ውጥረት ያረግባልም ብለዋል። ስምምነቱን በደስታ ተቀብለናል። ጅቡቲ ውስጥ ያለውን ውጥረት የተሞላበት የፖለቲካ ድባብ ቀለል ያደርጋል ብለንም እናምናለን። ፖለቲከኞች የሚፎካከሩበት ሀሳብ ለሀሳብ የሚለዋወጡበት ስለ ልዩነቶቻቸው የሚወያዩበት አዲስ መድረክም ይፈጠራል። የአሁኑ የመጀመሪያው ውል ነው። በአንድ ወር ውስጥ ደግሞ የገዢው ፓርቲ ዩኤምፒና የተቃዋሚው ዩኤስኤን አባላትን ያቀፈ ኮሚሽን ወሳኝ የሚሆነውን ስምምነት ያዘጋጃል። በአጀንዳው የተያዙት ነጥቦች የተቃዋሚው ፓርቲ ይዞታ እና ነጻና ነጻ የምርጫ ኮሚሽን ማቋቋም እንደሚሆኑ ፕሬዚደንቱ ጠቁመዋል። ከሁለት ዓመታት በፊት በየካቲት ወር በተካሄደው ምክር ቤታዊ ምርጫ ተቃዋሚዎች አስር መቀመጫዎችን አሸንፈው እንደነበረ ይታወሳል። ሆኖም መንግስት ምርጫውን አጭበረበረ በማለት ወንጅለው ምክር ቤት ሳይገቡ ቀርተዋል። ተቃዋሚዎቹ ምርጫውን ተከትሎ በፍርድ ቤት ያቀረቡትን ሞግትም የሀገሪቱ ሕገ መንግስታዊ ፍርድ ቤት ውድቅ እንዳደረገው የሚታወስ ነው። ከፓርላማው ስልሳ አምስት መቀመጫዎች ገዢው ፓርቲ ሀምሳ አምስቱን ይዟል። ግብፅ ውስጥ ከዋና ከተማዋ ከካይሮ በስተደቡብ በሚገኝ አካባቢ ባለ የኮፕት ቤተ ክርስቲያን ጥቃት ጥበቃ ላይ የነበሩ ሁለት ፖሊሶች በታጣቂዎች ጥይት ተገደሉ። ጥቃቱ ዛሬ ማክሰኞ የደረሰው ከካይሮ ወደ 250 ኪሎ ሜትር ርቀት ላይ ምኒያ በምትባለው የናይል ወንዝ ላይ ያለች ከተማ ውስጥ መሆኑ ታውቋል። የኮፕት ኦርቶዶክስ ይቅርታ፣ እንደገና ደግመዋለሁ። የኮብት ኦርቶዶክስ ክርስትና ተከታዮች ነገ ረቡዕ የኢየሱስ ክርስቶስ ልደት በዓል የሚያከብሩ ሲሆን በዚህ በዓል ወቅት በአብያተ ክርስቲያናት አካባቢ የጸጥታ ጥበቃው ይጠናከራል። ከግብፅ 87 ሚሊዮን ሕዝብ አስር ከመቶ የሚሆነው ክርስቲያኖች፣ በአብዛኞቹም የኮብት ኦርቶዶክስ ክርስቲያኖች አድሎ ይፈጸምብናል በማለት ለረጅም ጊዜ ሲያማረሩ ቆይተዋል። የቀድሞ የሀገሪቱ ፕሬዚዳንት መሐመድ ሞርሲ ከስልጣን ከተወገዱ ወዲህ በእነሱና በአብያተ ክርስቲያናቸው ተደጋጋሚ የጥቃት ኢላማ ሲደርሱ ቆይተዋል። ሞርሲ ከተወገዱ ወዲህ ፖሊሶች እና የጦር ሰራዊት አባላትም ጥቃት ሲደርስባቸው ቆይተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ሪፑብሊካኖች ሁለቱንም ምክር ቤቶች የሚቆጣጠሩበትና ወግ አጥባቂዎች አንዳንዶቹን የፕሬዝደንት ባራክ ኦባማን ፖሊሲዎች እንቀለብሳለን እያሉ እየዛቱ ያሉበት አዲሱ ኮንግረስ ጉባኤ ዛሬ ተከፍቷል። ባለፈው ህዳር ወር ምርጫዎች ባገኛቸው ድሎች አዲሱን የሁለት ዓመታት የምክር ቤት አብላጫ ፓርቲነት የሚጀምረው ሪፑብሊካን ፓርቲው በምርጫው በበርካታ ዓመታት ውስጥ ባልታየ መልኩ ብዛት ያላቸው የምክር ቤት መቀመጫዎችን ይዟል። ከ435ቱ የተወካዮች ምክር ቤት መቀመጫ 246ቱን የያዘ ሲሆን በሰባ ዓመታት ውስጥ ከነበሩት ሁሉ ከፍተኛው ነው ተብሏል። ከመወሰኛውም አንድ መቶ መቀመጫዎች ውስጥ 55ቱን ይዞ ተደላድሏል። ተተኪው የሴኔቱ ብዙሃን ሪፑብሊካን መሪ ሚች መኮንል ባለፈው እሁድ ለሲኤንኤን ቴሌቪዥን በሰጡት ቃለ መጠይቅ የመወሰኛው ቀዳሚ አብይ ስራ የኪስቶንን የነዳጅ መስመር ግንባታ መፍቀድ መሆኑን ገልጠዋል። የፕሮጀክቱ ደጋፊዎች እቅዱ የስራ እድልን ይፈጥራል፣ አሜሪካን ከነዳጅ ግዢ ነጻ ያደርጋታል ሲሉ ይሟገታሉ። ተቃዋሚዎች ደግሞ በተፈጥሮ አካባቢ ደህንነት ላይ ከባድ አደጋ የሚያስከትልና የሚያመጣውም የስራ እድል ቢሆን አብዛኛው ጊዜያዊ ብቻ እንደሚሆን በመግለጽ ይሟገታሉ። የሁለቱ ምክር ቤቶች ሪፑብሊካን አባላት የፕሬዝደንቱን የጤና ጥበቃ መርሃ ግብርም እንሰርዛለን፣ የኢሚግሬሽን ፕሬዝዳንታዊ ትዕዛዛቸውንም እናደናቅፋለን ብለው ዝተዋል። ሚስተር ኦባማ በበኩላቸው ከሁለቱ ምክር ቤቶች ሪፑብሊካን የሚቀርቡ የማልቀበላቸውን ህጎች ድምፅን በመሻር ስልጣን ተጠቅሜ እጥላለሁ ሲሉ አስታውቀዋል። ሪፑብሊካኑ የፕሬዝደንቱን የድምጽ መሻር እርምጃ ለማስቆም የሚበቃ ድምፅ የሚኖራቸው አይመስልም ነው የሚባለው። የእስራኤል የጦር ፍርድ ቤት ሶስት እስራኤላውያን ወጣቶች ላይ ከተፈጸሙ ግድያዎች ጋር በተያያዘ የተወነጀለ አንድ የሐማስ ተዋጊ በዕድሜ ልክ እስራት እንዲቀጣ በይኖበታል። ዌስት ባንክ ራማላ ከተማ አቅራቢያ ያስቻለው ፍርድ ቤት ሐሳም ሐሰን ካዋሳሜ ለቤተሰቦቹ ለእያንዳንዳቸው ስልሳ ሦስት ሺህ ዶላር ካሳ እንዲከፍል አዟል። ካዋሳሜ ባለፈው ሰኔ ወር ዌስት ባንክ ውስጥ ሄብሮን ከተማ ጠገብ ሦስቱ እስራኤላውያን ወጣቶች የ ላይ የተፈጸመውን ጠለፋ በማደራጀትና የገንዘብ ወጪውንም በመሸፈን የተፈረደበት ባለፈው ሳምንት ነው። ሶስቱ ወጣቶች በወቅቱ በመንገድ ላይ ሲጓዙ የተጠለፉ ወጣቶች በኋላ ተገድለው መገኘታቸው ይታወሳል። ሌሎች ሁለት የሐሳን ግብረ አበሮች ባለፈው መስከረም ወር ሄብሮን አጠገብ በእስራኤል ወታደሮች በጥይት ተገድለዋል። በመጨረሻም የተከሰከሰው የኤሬዥያ አየር መንገድ አውሮፕላን ስብርባሪና ሰለባዎችን ለማግኘት በተያያዘው ፍለጋ አካባቢውን የፍለጋ አካባቢውን ሰፋ አድርገን ጥረታችንን ቀጥለናል ሲሉ የኢንዶኔዥያ የብሔራዊ የአደጋ ጊዜ ፍለጋና ለሰለባዎች ደራሽ መስሪያ ቤት ኃላፊ ተናገሩ። የአውሮፕላኑን የበረራ ዝርዝር መዝጋቢ ብላክ ቦክስ የሚባለውን የመፈለጉ ጥረትም ቀጥሏል። ባለስልጣናቱ ከኢንዶኔዥያ ጠረፍ ጃቫ ባህር ውስጥ ሁለተኛ የፍለጋ ክልል መድበናል ሲሉ አስታውቀዋል። አውሮፕላኑ ከአንድ ሳምንት በላይ በፊት በከባድ ዝናባማ የአየር ሁኔታ ውስጥ ሲበር ባህር ውስጥ መውደቁ የሚታወስ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The voice of a man. የምታዳምጡት የአሜሪካ ድምፅ ሬዲዮ በ25ና በ31 ሜትር ባንዶች የሚያስተላልፈውን የማክሰኞ ምሽት ዝግጅታችንን ነው። አስተናጋጆቻችሁ ሄኖክ ሰማግዜርና ቆንጂት ታየ ነን። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች በድጋሚ እናስተዋውቃችሁ። የኢትዮጵያ ምርጫ ቦርድ መያድና አንድነት በመጪዎቹ ስድስት ቀናት ውስጥ የውስጥ ችግሮቻቸውን ካልፈቱ እርምጃ እንደሚወስድ አስታውቋል። በፓርላማ ብቸኛው የተቃዋሚ ፓርቲ ተወካይ በምን ሂሳብ ይላሉ? ዝርዝሩን ይዘናል። ጋምቢያ ውስጥ ባለፈው ማክሰኞ ከተካሄደው መፈንቅለ መንግስት ሙከራ ጋር በተያያዘ በሴኔጋል እና በዩናይትድ ስቴትስ በቁጥጥር ስር የዋሉ ሰዎችና አጠቃላይ ሁኔታውን የተመለከተ ዘገባም አካተናል። በንግድና ምጣኔ ሀብት ዝግጅት ደግሞ የበዓል ዋጋ እንዴት ሆነ፣ እንዴት ከረመ፣ እንዴት ሰነበተ ስንል እንጠይቃለን። ከተለያዩ የአገሪቱ ክፍሎች ያገኘነውን የዋጋ ዋጋ ዝርዝር ማለታችንን ነው። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን የምሽቱን አብይ ርዕስ እናሰማ። መኢአድና አንድነት በመጪዎቹ ስድስት ቀናት ውስጥ የውስጥ ችግሮቻቸውን ካልፈቱ እርምጃ እንደሚወስድ የኢትዮጵያ ብሔራዊ የምርጫ ቦርድ አስጠነቀቀ። በሚኒስትር ማዕረግ የኢትዮጵያ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ዛሬ ለጋዜጠኞች ሲናገሩ ሁለቱ ፓርቲዎች ከዚህ በፊት የተሰጣቸውን ጊዜ አልተጠቀሙበትም ብለዋል። የፓርቲዎቹ አመራሮች ግን ቦርዱ ፖለቲካዊ በሆነ ምክንያት ከ2007ቱ ምርጫ ሊያስወጣን ነው የሚሞክረው ሲሉ ይከሳሉ። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል። የመላው ኢትዮጵያ አንድነት ድርጅት መያድና አንድነት ለዲሞክራሲና ለፍትህ ፓርቲ የውስጥ ችግሮቻቸውን የጣሱ የአመራር ምርጫዎች አካሂደዋል የሚለው የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲዎቹን ሲያስጠነቅቅ የመጀመሪያው አይደለም። በሚኒስትር ማዕረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ማብራሪያቸውን የጀመሩት ይህንን በማስታወስ ነው። ታህሳስ አስር ለፓርቲዎቹ ተሰጥቶ የነበረውን የአንድ ሳምንት ቀነ ገደብ በምሳሌነት ጠቅሰዋል። በትናንትናው እለትም የሁለቱን ፓርቲዎች አመራሮች አመራሮችና ተቀናቃኞቻቸው ያለውን ማነጋገራቸውን አስረድተዋል። ጥረታቸው ግን እንዳልተሳካን የገለጹት በሁለቱ ፓርቲዎች ተጣሱ ያሏቸውን የውስጥ ደንቦችም አብራርተዋል። በመኢአድ ውስጠ ደንብ መሰረት ጠቅላላ ጉባኤው በማዕከላዊ ምክር ቤት አቅራቢነት ፕሬዝዳንቱን እንደሚመርጥ ፕሮፌሰር መርጋ አስታውሰዋል። ተቀዳሚ ምክትል ፕሬዝዳንትና ምክትል ፕሬዝዳንቶች እንደዚሁም ስራ አስፈጻሚዎች ከምክር ቤቱ አባላት መካከል በፕሬዝዳንቱ እንደሚመረጡ ለማዕከላዊ ምክር ቤት ቀርበውም እንደሚጸድቁ የመያድን ደንብ በመጥቀስ አብራርተዋል። አሁን የተመረጡት አመራሮች ግን ይህንን ህግ በጣሰ መንገድ የመጡ ናቸው ብለዋል። ሌሎች ነጥቦችንም ጠቅሰዋል። አንድነት ለዲሞክራሲና ለፍትህ ፓርቲን በተመለከተም አሁን ያሉት ፕሬዝዳንት የፖለቲካ ፓርቲ የምዝገባ አዋጅ እና በራሳቸው የውስጥ ደንብ መሰረት አልተመረጡም ብለዋል። የምርጫ ቦርዱ ሰብሳቢ ፕሬዝዳንቱ የተመረጡት ህግን በጣሰ ሁኔታ በብሔራዊ ምክር ቤት ነው ሲሉም አክለዋል። የጠቅላላ ጉባኤው ሪፖርት ለቦርዱ የቀረበውም ከሰባት ወራት በኋላ መሆኑን ጠቁመዋል። ፕሬዝዳንቱ በሚስጥራዊ ድምፅ መመረጥ ሲገባቸው ምርጫው የተካሄደው ይህንን በጣሰ ሁኔታ መሆኑንም ተናግረዋል። በመሆኑም የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ባካሄደው ስብሰባ ሁለቱ ፓርቲዎች የውስጥ ችግሮቻቸውን ይፈቱ ዘንድ የመጨረሻ ቀነገደ ቀመጡን ፕሮፌሰር መርጋ አስታውቀዋል። ይህም በመሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬ ውሎው የሁለቱንም ፓርቲዎች ጉዳይ የህግ ጥሰት በጥሞና መርምሮ የሚከተለውን ወስኗል። አንደኛ፣ አሁንም የዲሞክራሲ እድገቱን ለማጎልበት ከበስተጀርባቸው ህዝብ አለ ብሎ ስለምገምት ተጨማሪ እድል ልሰጣቸው ወስኗል። ከዚህም በፊት እንደ ቦርዱ እንዳዘዘ ሁሉ እስከ ጥር አራት ቀን የህግ ጉዳዮች ሙሉ በሙሉ ተሟልቶ አመራራቸውን አስተካክለው ህግን መሰረት አድርጎ እንዲቀርቡ ያ የማይደረግ ከሆነ የህጋዊ እርምጃ የሚወስድ መሆኑን አስምሮበታል። ይህም አካሄድ ለህዝቡ ይፋን መደረግ እንዳለበትና ቦርዱ ነጻ ፍታዊና ዲሞክራሲያዊ ሰላማዊ ምርጫ ለማካሄድ ያለውን ቁርጠኝነት ህዝቡ እንዲገነዘበው በሚዲያ በኩል ለህዝቡ ይፋን እንዲደረግ አዟል። ሁለቱ ፓርቲዎች በሰጡት ምላሽ ያካሄዷቸው ምርጫዎች የውስጥ ደንባቸውን የተከተሉ መሆናቸውን ገልጸዋል። የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ፕሬዚዳንት እና የፓርላማ አባል ግርማ ሰይፉ ከራሳቸው ፓርቲ አንጻር ያለውን ያብራራሉ። የአንድነት ፓርቲ ጠቅላላ ጉባኤ ከሰማይ በታች የሚያገባው ከፍተኛው አካል ነው። የአንድነት ፓርቲ ጠቅላላ ጉባኤ ፕሬዚደንቱ ምርጫው ትክክል ነው፣ ህግና ደንብ የተከተለ ነው ብሎ ኢንዶርስ ያደረገውን ነገር ምርጫ ቦርድ ትክክል አይደለም ብሎ ለማለት ሲ እንትን ሲያደርጉ ጽፈው የሰጡን ማስተዋወቅ ደብዳቤዎች አሉ ህዳር አስር የጻፉት አለ ህዳር አስራ ዘጠኝ የጻፉት አለ እና ህዳር አስርና ህዳር አስራ ዘጠኝ ከጻፉት ደብዳቤ ስሜት ውጪ አንድ ሌላ ደብዳቤ ደግሞ በመሀል ጽፈውልናል አሁን ደግሞ በመግለጫ እየሰጡት ያሉት እነዚህን የህዳር አስርና ህዳር አስራ ዘጠኝ የጻፏቸውን ደብዳቤዎች ወደ ጎን በመተው ነው ስለዚህ ምርጫ ቦርድ ነፃና ገለልተኛ ሆኖ ፓርቲዎቹን ለማገልገል ዝግጁ ነው ብለን አናምንም። በነገሩ ምርጫም ስንገባኛ ምርጫ ቦርድ ፍትሃዊ ይሆናል ብለን አይደለም፣ ግን የኢትዮጵያ ህዝብ ይህንን ጉዳይ ይህ መፈጸም አቅም አለው ብለን ያመን ነው። አሁንም እምነታችን በኢትዮጵያ ህዝብ ላይ ነው። ለማንኛውም ግን የተሰጠውን የጊዜ ገደብም ሆነ የተሰጡትን ነገሮች እኛ ሪፖርት በጽሁፍ ነው ያስገባ ነው። መልስ በጽሁፍ ሊሰጡን ነው የሚገባው። እና መቼም በሚዲያ በሰማ ነው ዳ እርምጃ እንወስዳለን የሚል እምነት የለኝም። ጥቅምት ሀያ ስምንት ከተካሄደው ጠቅላላ ጉባኤ ጀምሮ የመላው የኢትዮጵያ አንድነት ድርጅት መኢአድን በፕሬዚዳንትነት እየመሩ የሚገኙት አቶ ማሙሸት አማረም በተመሳሳይ የጣስ ነው ህግና ደንብ የለም ብለዋል። ይልቁን ቦርዱ ከምርጫው ሊያስወጣን እየሞከር ነው ሲሉ ይከሳሉ። ምንም አይነት የህግ ስህተትና የህግ ግድፈት ሳይኖርብን ቦርዱ ከመሬት ተነስቶ ከምርጫ ሊከለክለን አይችልም። አንዱ ሁለተኛ ይከለክለን ይችላል ብላችሁ ትሰጋላችሁ ማለት ነው? በዚህ ምክንያት አንሰጋም። ከምርጫ ሊከለክለን ይችላል ብለን አንሰጋም። ቢከለክለንም ደግሞ ደስታችን ነው። ችግር የለብንም። ቢከለክለን እኛ ባለፉት 23 ዓመታት ውስጥ የዲሞክራሲያዊ ስርዓት ግንባታ እንዲደረግ መያድ ያላሰለሰ ጥረት አድርጓል። እጅግ ከፍተኛ ዋጋ ከፍሎበታል። ስለዚህ አሁን ከዚህ ምርጫ ቢያወጣን ቦርድ፣ ኢህአዴግ በቀኝ እጁ በምርጫ ቦርድ አስወጥቶናልና ማንኛችን ተጠቃሚ እንደምንሆን ያኔ የሚታይ ጉዳይ ነው። ሆነ እኛ እያልን ያለነው በሰላማዊ መንገድ እዚች ሀገር ላይ ስልጣን የስልጣን ሽግግር የህዝብ የስልጣን ባለቤትነት መረጋገጥ አለበት ብለን እናምናለን። እንግዲህ ይሄ ሰላማዊ የስልጣን ሽግግር አይደረግም፣ ምርጫ ሰላማዊ ሂደቱ አይሆንም ካለን ደስታችን ነው፣ በደስታ ነው የምንቀበለው። ትግሉ ይቀጥላል። ለለውጥ የምናደረገው ትግል ይቀጥላል። ምርጫ አልተደ- አልተወዳደርንም ማለት ሰላማዊ ትግሉ እናቆማለን ማለት አይደለም። ምርጫውን ለውጡ ሊመጣ የሚችልበትን ሂደት የሰላማዊ ትግል እንቅስቃሴዎችን፣ ስልቶችን እየተጠቀምን ለለውጥ እንዘጋጃለን ማለት ነው። የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ግን እየጠየቅን ያለነው ፓርቲዎቹ ራሳቸው ያወጡትን ደንብ እንዲያከብሩ ነው ባይ ናቸው። በመያድ በኩል ደንቦች ሲቀየሩ ሹመት ሽረት ለማካሄድ እናያለን፣ ግን ተቀባይነት የለውም። የህግ ጥሰት ነው የሕግ ጥሰት ነው። በአንድነትም በኩል ይሆን። ስለዚህ ቦርዱ በእጁ ያለው ደንብ አለ። የጠቅላላ ጉባኤ አባላት እነማን እንደሆኑ ሊስቱ አለ። የጠቅላላ ጉባኤ ሲካሄድ ኮረም የምሞላው በስንት ነው ምለው በሙሉ በእጁ አለ። በዚህ መሰረት ነው። በግልጽ ውገና ሳይደረግ ችግራችሁን ፍቱት ደንባችሁ ይሄ ነው በእጃችን ያለው ነው በዚህ ደንብ ነው የምትገዙት ነው የምንላቸው በዚህ ደንብ ነው የምትገዙት ያንን ደንብ ሲያመጡ ደንቡ ከህጉ ጋር ይጣረዛል አይጣረዝም ለዲሞክራሲ የእድገት ኮንትሪቡሽን አለው የለም ከማለት ውጭ የፓርቲዎች ውስጥ ገብተን ደንብ እናወጣላቸውም እነሱ የሚያመጡት ሚስተር ኤክስ ሚኒስተር ዋይ ፕሬዚደንት ይሁን የእነሱ ጉዳይ ነው ግን ህግን የተከተለ መሆን አለበት ኢንተርናል ዲሞክራሲ ችግር መፈጠር የለበትም። ደንባችሁን አክብሩ በመጀመሪያ ደረጃ ከማለት ውጪ የኛው ለምን አመራሩን ተቀበለው የኛው ለምን አልተቀበለም የቦርዱ ስራ አይደለም። ለሁለቱ ፓርቲዎች የተሰጠው የጊዜ ገደብ ሲጠናቀቅ ቦርዱ ምን አይነት እርምጃ እንደሚወስድ ፕሮፌሰር መርጋ አላብራሩም። ይህ የሚወሰነው ለቦርዱ ስብሰባ ከቀረበ በኋላ መሆኑን ግን ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከምሽቱ 3 ሰዓት ከ20 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ጋምቢያ ውስጥ ባለፈው ማክሰኞ ለተካሄደው የመፈንቅለ መንግስት ሙከራ መንግስት የሰጠው ምላሽ ፈጣንና ታይቶ የማይታወቅ ነው ሲሉ የሰብአዊ መብት ቡድኖች ገልጸዋል። በርካታ ሲቪሎችና የጸጥታ ሰራተኞች እንደተያዙም ቡድኖቹ ጠቁመዋል። ከመፈንቅለ መንግስቱ ሙከራ ጋር በተያያዘ በሴኔጋልና በዩናይትድ ስቴትስም የታሰሩ ሰዎች ጉዳይ ስላሉ የዓለም አቀፍ ይዘት እንዲኖረው አድርጓል። ዘጋቢያችን አንሎ ከዳካር የላከችውን ዘገባ አዳነች ሳይ ታቀርበዋለች። ታጣቂዎች ፕሬዚደንት ያህያ ጃሜን ለመገልበጥ ከሞከሩ አንድ ሳምንት ያለፈ ቢሆንም ጋምቢያ ውስጥ ያለው የጸጥታ ሁኔታ ጥብቅ መሆኑ ቀጥሏል። ባለሥልጣኖች ባለፈው ማክሰኞ ከተካሄደው የመፈንቅለ መንግስት ሙከራ ጋር በመነካካት የሚጠረጥሯቸውን ሰዎች እያሳደዱ ነው። በሀገሪቱ ድንበሮችና ወደ መዲናይቱ በሚያመራው አውራ ጎዳና ላይ ባሉት የፍተሻ ቦታዎች ከፍተኛ ጥበቃ በማድረግ ሰዎችን ይፈትሻሉ። በርካታ በመፈንቅለ መንግስቱ ሙከራ ላይ የተሳተፉት ሰዎች ከሀገሪቱ ሸሽተው እንደወጡ ይታመናል። አምነስቲ ኢንተርናሽናል የሚገኝባቸው የሰብአዊ መብት ቡድኖች ሀገሮች ተጠርጣሪዎቹን ሰዎች መልሰው ለጋና እንዳያስረክቡ እያስጠነቀቁ ነው። ሴኔጋል የሚገኙት የአምነስቲ ተወካይ ሰይዲ ጋሳማ ሰዎችን ወደ ጋምቢያ የመመለሱ ተግባር ቅሌት ይሆናል ብለዋል። በዓለም አቀፍ ሕግ መሠረትና ሰቆቃን በሚቃወመው የተባበሩት መንግስታት ድርጅት ውል መሠረት አንድን ተከሳሽ ሰቆቃ ወደሚፈጽሙ ሀገሮችና ካለፍርድ ሊገደሉ ለሚችሉበት ሀገር ማስረከብ አይቻልም። ጊኒቢሳው በርካታ ጋምቢያውያንን አስራለች የሚል ወሬ ተናፍሶ ነበር። ሆኖም ትላንት አላሰርኩም ስትል አስተባብላለች። ሴኔጋል የፈረንሳይና የጋምቢያ ዜግነት ያላቸውን ተቃዋሚ ከሀገሯ እንደምታስወጣ አስታውቃለች። ምክንያቱ ግን አልታወቀም። ሁለት የአሜሪካ ዜግነት ያላቸው ትውልደ ጋምቢያ በመፈንቅለ መንግስቱ ሙከራ ተሳትፈዋል በሚል ዩናይትድ ስቴትስ ውስጥ ተከሰዋል የሀገሪቱን ፕሬዚደንት ለመገልበጥ ከብሪታንያና ከአሜሪካ ወደ ጋምቢያ ከገቡት አስርና አስራ ሁለት ሰዎች መካከል ናቸው የሚል ክስ ነው የቀረበባቸው ከዩናይትድ ስቴትስ ጋር መልካም ግንኙነት ባላት ሀገር ላይ መሳሪያ ለማንሳት ማሴር የአሜሪካን ህግ መጣስ ይሆናል የጋምቢያው ፕሬዚደንት ጃሜም እንደ አውሮፓ አቆጣጠር በ1994 ዓ ም ከ20 ዓመታት በፊት ማለት ነው ስልጣን የያዙት በመፈንቅለ መንግሥት ነበር መንግሥታቸው በሰብአዊ መብት ረገጣና ተቃውሞውን በመጨቆን ይነቀፋል። የጋምቢያው ፕሬዝደንት ባለፈው ማክሰኞ የተሞከረባቸውን የግልበጣ ተግባራዊ ግዘው በውጭ በሚኖሩ ተቃዋሚዎች የተጠነሰሰ ነው ብለውታል። ዳካር ሆኖ ጉዳይን የሚከታተል ተቃዋሚ በመፈንቅለ መንግሥቱ በመሳተፍ የሚጠረጠሩ ሰዎች 22 ዘመዶችና በርካታ የጸጥታ ሰራተኞች ለጥያቄ መያያዛቸውን እንደሚያውቅ ተናግሯል። ከተያዙት መካከል ዕድሜያቸው የገፋ እናት እና ከ18 ዕድሜ በታች የሆኑ ልጆች እንደሚገኙባቸው፣ አንዳንዶቹም እንደተፈቱ ተቃዋሚው ሰው ገልጸዋል። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ ለሶማሊያ የተባበሩት መንግስታት ድርጅት ልዩ ተጠሪ የሆኑት ኒኮላስ ኬይ ባለፈው የአውሮፓውያን ዓመት በ2014 ጽህፈት ቤታቸው ምን እንዳከናወነና በአዲሱ በ2015 ደግሞ በፖለቲካውና የጸጥታ ጥበቃው ግንባር ስለተደቀኑ ፈተናዎች ከቪኦኤ ጋር ባደረጉት ቃለ ምልልስ ማብራሪያ ሰጥተዋል። የሶማልኛ ቋንቋ አገልግሎት ባልደረባ ሐሩን ማዕሩፍ ነው ያነጋገራቸው። ሰሎሞን ክፍሌ እንደሚከተለው አዘጋጅቶታል። ጽህፈት ቤቶ ባሳለፍነው የአውሮፓውያኑ ዓመት 2014 ምን ምን ተግባራትን አከናውኗል? ስኬቶች ውስጥ የሚል ጥያቄ ነበር ሐሩን ማሩፍ ለሶማሊያው የዓለሙ ድርጅት ልዩ ተጠሪ ኒኮላስ ኬ አስቀድሞ የወረወረው። ሚስተር ኬ ያብራራሉ። በ2014 እንደሚመስለኝ ለእኔ ጽሕፈት ቤት ብቻ ሳይሆን በአጠቃላይ ለሶማሊያ ህዝብ የተገኘው ታላቅ ስኬት የሶማሊያ ብሔራዊ ጦርና የአፍሪካ ህብረት ኃይሎች ማለትም የአሚሶም ኃይሎች በአልሸባብ ላይ የተቀዳጁት ሁነኛ ድል ነው። እነዚህ ጣምራ ኃይሎች በረዌን ጨምሮ በመላ ግዛቲቱ የሚገኙ ሀያ ያህል ከተሞችን አስለቅቋል። ዛሬ አንዳንድ ሰዎች እንደሚገልጹት ከሆነ የሶማሊያ መንግሥት ሰማንያ በመቶ ያህል ግዛት መቆጣጠር ችሏል። ስለዚህ ይህ ትልቅ ስኬት ይመስለኛል። አጠቃላይ ሂደቱ ግን ሙሉ በሙሉ የተዋጣለት ነው ማለት አይቻልም። ወደ ተለቀቁት ከተሞች የሚያስገቡ መንገዶች ሁሉ ነፃ ሆነው መቀጠል ይኖርባቸዋል። ነዋሪዎቹም ከአዲሱ አስተዳደር ተጠቃሚ መሆናቸው ሊረጋገጥላቸው ያስፈልጋል። ከዚህ ሌላ እንግዲህ በፖለቲካው ግንባርም ሀገሪቱ በተለይ የፌዴራል አወቃቀሩን በተመለከተ ጥሩ መሻሻል ያደረገች ይመስለኛል። በባይዳዋ የደቡብ ምዕራብ አስተዳደር መቋቋሙ አንድ ትልቅ እርምጃ ነው። በማዕከላዊ ግዛቶችም ጠቃሚ እርምጃዎች ታይተዋል። ማዕከላዊው መንግሥት ከፑንትላንድና ኪስማዮ ጋር ግንኙነቶቹን አጠናክሯል። ስለዚህ በ2014 የፌዴራላዊት ሶማሊያን መፈጠር የማየቱ ጅምር በ2015ም ተጠናክሮ መቀጠል ይኖርበታል። ያም ሲሆን ከህገመንግስቱ በሚፈቅደው መሠረት ነው። የሱማሊኛው ቋንቋ አገልግሎት ባልደረባ የሃሩን ማሩፍ ተከታይ ጥያቄ ደግሞ እንዲህ የሚል ነበር። ስለ አልሻባብ መሪ አህመድ አብዲ ጎዳኔስ መገደል ምን የሚሰጡት አስተያየት አለ? እርሱ ብቻ ሳይሆን ሌሎች ሁለት ከፍተኛ የቡድኑ ወታደራዊ መሪዎችም ተገድለዋል። እንደ ዩናይትድ ስቴትስ ባለች ወዳጅ ሀገር በአልሻባብ መሪዎች ላይ የሚካሄድ ኢላማ ያደረገ ግድያ ረድቷል ይላሉ። ኒኮላስ ኬ ይመልሳሉ። The, I mean, I don't think anybody takes a pleasure in the, in the, in the death or killing of any individual. ማንኛውም ሰው ቢሆን ከግለሰቦች ህልፈት ወይም ግድያ ደስታ ያገኛል ብዬ አላስብም። ሆኖም ይህኛው የአልሸባብን መዋቅር ለማፈራረስና የማጥቃት አቅሙን ለማዳከም የሂደቱ ሁነኛ አካል ነው። በእርግጠኝነትም በመሪያቸው መገደል የተዋጊዎቹ ድርጅት ተዳክሟል። በ2014 የቡድኑ አባላት መግዳታቸውና የተወሰደበት ወታደራዊ እርምጃ አዳክሞታል። ይህ ደግሞ ለሶማሊያና ለህዝቧ ብቻ ሳይሆን በአጠቃላይ ለአካባቢው ሀገሮች ጥሩ ሁኔታን ይፈጥራል ብዬ እገምታለሁ። በአዲሱ የአውሮፓውያኑ ዓመት 2015 አልሻባብ በሶማሊያ መጻኢ ዕድል ላይ ምን ስፍራ ይኖረዋል? ይላሉ። በነውጠኛ ቡድኑ ላይ የሚካሄደው ውጊያ ይህ ዓመት ሙሉ በሙሉ ማዳከም የሚቻልበት ነው ይላሉ። አሩም ማሩፍ ለሚስተር ኬ ያስከተለው ጥያቄ ነው። ማዕከላዊ መንግስቱ በተጠናከረ መጠን የጸጥታ ጥበቃው ይጎለብታል፣ ሰላም ይሰፍናል የሚል እምነት ነው ያለኝ። አልሸባብም ይሁን ሌላ ይህን እስካሁን የተገኘ ድል ለማጨናገፍ ብሎም የህዝቡን ፍላጎት እንዳይሳካ ለማድረግ ከሞከረ ይበልጥ ይገለላል፣ ከአሁኑ የበለጠ ይዳከማል። ይቺ ሀገር በጣም ወደ ተሻለ ጥሩ አስተዳደር እያመራች ይመስለኛል። ዲሞክራሲያዊት ብሎም ጠንካራ በፌዴሬሽን የተዋቀረ የአንድነት መንግሥት ለመመስረት እየተንቀሳቀሰ ነው ያለው። በአንጻሩ ግን አልሸባብ ህዝቡን መሳብና ማሳመን የሚችል ከዚህ የተሻለ አማራጭ ማቅረብ አልቻለም። ቀጣዩ የሀሩብ ማሩፍ ጥያቄ ወታደሩን የተመለከተ ነው። የአፍሪካ ህብረት ወታደሮች እንደ አውሮፓውያን ዘመን አቆጣጠር በ2007 ዓ ም ለመጀመሪያ ጊዜ በሶማሊያ ሲመደቡ አንዳንድ የሶማሊያ ባለሙያዎችና ፖለቲከኞች ሀገሪቱ የራሷ የሆነ ነጻነት፣ ጠንካራ ጦር የላትም፣ ዝግጁነታቸውም አጠያያቂ ነው ይሉ ነበር። ያለ አፍሪካ ህብረት ወታደሮች ረዳትነት ብቻቸውን መዋጋት አይችሉም ሲሉም ተናግረዋል። እንዲያውም አንዳንዶች ዓለም አቀፉ ኅብረተሰብ ሶማሊያ የራሷ የሆነ ጠንካራ ጦር እንዲኖራት አይፈልግም ብለዋል። ሚስተር ኬ፣ የእርሶ ምላሽ ለዚህ ምንድን ነው? የሶማሊያ um, I think the Somali National Army and Somali National Security Forces are getting stronger ብሔራዊ ጦርና የሶማሊያ ብሔራዊ ጸጥታ ኃይሎች ከጊዜ ወደ ጊዜ እየተጠናከሩ የመጡ ይመስለኛል። በ2015 ደግሞ የዓለም አቀፉ ህብረተሰብና የፌዴራሉ መንግሥት ጥረት ታክሎበት ይበልጥ ማጠናከር ያስፈልጋል። በተለይ ይበልጥ ጠቃሚ የሚሆነው ሚሊሻውን በሚገባ ከብሔራዊ ጦር ጋር ማዋሃድ ነው። ጦሩ ከሁሉም ጎሳ የተውጣጣ በትክክል ብሔራዊ መሆኑን ማረጋገጥ በጣም ጠቃሚ ነው። አስተማማኝ የፖሊስ ኃይል ማቋቋምም ያስፈልጋል። ብዙ በጣም ብዙ ተግባራት አሉ በ2015 ሊከናወኑ የሚገባቸው። የተባበሩት መንግስታት በአሁኑ ወቅት ሰባት ሺህ ለሚሆኑት የሶማሊያ ብሔራዊ የጦር አባላት የሎጂስቲክስ ድጋፍ ይሰጣል። ጦሩ ስለ ሰብአዊ መብት ጥበቃም ስልጠና ይሰጣል። ይሄ በ2014 የታየ አይነተኛ ስኬት ነው። በ2015ም ይበልጥ ተጠናክሮ ይቀጥላል። ሂደቱ ጊዜ ይጠይቃል። ምክንያቱም አንድን ሙሉ በሙሉ ፈራርሶ የቆየ ብሔራዊ ጦር እንደገና በአዲስ ለማደራጀት ጊዜ ስለሚወስድ ነው። በዚያ ላይ ምንም አይነት የገቢ ምንጭ አልነበረም ለአስር ዓመታት ያህል። ስለዚህ ጦሩን በአዲስ ለመገንባት ጊዜ ይጠይቃል። እውን መሆኑ ግን አይቀሬ ነው። ለመሆኑ የተባበሩት መንግስታት ድርጅት ለሶማሊያ ብሔራዊ ጦር የሎጂስቲክስ እርዳታ ይሰጣል ሲሉ ምን አይነት ነው? ሃሩን ለኒኮላስ ኬ ለሶማሊያው የተባበሩት መንግስታት ድርጅት ልዩ ተጠሪ ኒኮላስ ኬ አስከትሎ ያቀረበል። ምግብ፣ የመጠጥ ውሃ፣ ድንኳኖችና የመጓጓዣ መኪኖችን ያቀርባል። እንዲሁም የሕክምና አገልግሎትና እዚያው ሶማሊያ ውስጥ ለተፈናቃዮች አስፈላጊውን እንክብካቤ ያደርጋል። እጅግ ወሳኝ ወደ ሆነው ጥያቄ ልውሰዶ፣ ሚስተር ኬ አለ ሐሩን ማሩፍ። ይኸውም ፌዴራሊዝምን የተመለከተ ነው። ይህ ጉዳይ በአሁኑ ጊዜ በጣም አወዛጋቢ ሆኗል። ጊዜያዊ መስተዳድሮች በጁባ በደቡብ ምዕራብ ግዛትና በማዕከላዊ ሶማሊያ ከመፈጠራቸው በቀር ይህ ነው የሚባል ሥራ አልተሠራም። ሙሉ በሙሉ የፌዴራሉ ግዛት ያልሆኑ በጊዜያዊ መልክ የሚተዳደሩ ከመኖራቸው በቀር እስካሁን ምን መሻሻል ታይቷል? ፈተናዎችስ ምን ነበሩ በዚህ አኳያ ኒኮላስ ኬ መልሳሉ። ልክ ነህ። በዚህ አኳያ ባሰብነው ፍጥነት ግን መጓዝ አልቻልንም። ማለቴ ሕገ መንግሥቱ ከረቀቀና በ2012 ስምምነት ከተደረሰ በኋላ ማለቴ ነው። በጊዜ ሰሌዳው መሠረት ፈጥኖ መጓዝ አልተቻለም ሲባል ደግሞ የተገኙ ስኬቶችን አቃሎ ማየት የለብንም። ጊዜያዊ መስተዳድሮች ተቋቁመዋል። አሁን ቀሪው ፓርላማው ያሳለፈውን ሕግ ተግባራዊ ማድረግ ነው፣ ወሰኖችን እና የፌዴሬሽን ኮሚሽኑን ፈጥኖ ማቋቋም። ይሄ እንግዲህ ሕጋዊ ሂደት ነው፣ በአስቸኳይ ሊጀመር ይገባዋል። ባልደረባችን ሐሩን ማሩፍ ሌሎች ጥያቄዎችንም አንስቶባቸዋል። ለዓለሙ ድርጅት የሶማሊያ ልዩ ተጠሪ ኒኮላስ ኬ ሲያጠቃልሉ ግን በመጋቢት 2014 ጋልካዮ ውስጥ የተገደሉትን የድርጅታቸውን ሰዎችና የውጭ ጉዳይ ሚኒስትር ጆን ኬሪና የዓለም ባንክ ፕሬዚደንት በሶማሊያ ያደረጓቸው ጉብኝቶች የ2014 ታላቅ ዜና እንደነበሩ አስታውሰዋል። የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኙናላችሁ። አሁን ከምሽቱ ሶስት ሰዓት ከ ሰላሳ ሁለት ደቂቃ ሆኗል። አድማጮቻችን፣ የገና በዓል ዋዜማ ነውና ዜማን ጋብዛችሁ አድማጮች የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ሆኗል። የምሽቱን ዋና ዋና ዜናዎች ቆንጅታዬ ታሰማናለች። የሶማሊያው ጽንፈኛ ተዋጊ ቡድን አልሸባብ በደቡባ ባርዴሬ ከተማ አራት ሰዎችን ለኢትዮጵያ እና ለዩናይትድ ስቴትስ የደህንነት መስሪያ ቤቶች ሰለላችሁ በማለት እንደረሸነ ተነገረ። አልሸባብ ሶስቱን ለአሜሪካ ማዕከላዊ ስለላ ድርጅት ለሲአይኤ አራተኛውን ደግሞ ለኢትዮጵያ ሰለልክ ብሎ እንደወነጀለ እና ዛሬ ማክሰኞ ማታ እንደረሸናቸው ነው የታወቀው። በሌላ ዜና የሶማሊያ ሰሜን ምስራቋ ፑንትላንድ ወታደሮች ጋልጋላ ተራሮች ላይ በሚገኙ የአልሸባብ ካምፖች ላይ ባለፈው እሁድ ከባድ ጥቃት አድርሰው ሁለት የቡድኑን ከፍተኛ መሪዎች ማረኩ ሲሉ የፑንትላንድ ፕሬዚደንት አብዲዌሌ ሞሐመድ ለቪኦኤ የሶማልኛ ክፍል ገልጸዋል። የጅቡቲው ፕሬዝደንት ኢስማኤል ኦመር ጌሌ ባለፈው ሳምንት ከተቃዋሚው ብሔራዊ መድን ህብረት ጋር የተደረሰው ስምምነት በ2013 በተካሄደው ምክር ቤታዊ ምርጫ ያሸነፉ ተቃዋሚ አባላት የምክር ቤት መቀመጫዎቻቸውን እንዲይዙ መንገዱን የሚያመቻች ነው ሲሉ አሞግሰዋል። ግብፅ ውስጥ ከዋና ከተማዋ ከካይሮ በስተደቡብ በሚገኝ አካባቢ በሚገኝ ባለ የኮፕቲክ ኦርቶዶክስ ቤተ ክርስቲያን ጥበቃ ላይ የነበሩ ሁለት ፖሊሶች በታጣቂ ጥይት ተመተው መገደላቸው ተሰማ። የምትከታተሉት የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚያስተላልፍላችሁን የማክሰኞ ምሽት ስርጭታችንን ነው። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ወደ ሁለተኛው አጋማሽ መሸጋገራችን ነው። ንግድና ምጣኔ ሀብት ይሆናል በቀጥታ የምናቀርበው ዘገባ። የዛሬውን የገና በዓል ዋዜማ ከወዳጅ ዘመዶቻቸው ጋር ተሰባስበው በማክበር ላይ የሚገኙ ሸማቾችን ወደ ተለያዩ የሀገሪቱ ክፍል በመደወል የበዓል ገበያ እንዴት ዋለ ሲል ሄኖክ ሰማግዜር ጠይቋል። ከዳር ይባላለ የምኖረ አዲስ አበባ ከተማ ነው። እስከ ዳር እንኳን አደረሰሽ። ከቤተሰብ ጋር የተሰባሰብሽ ይመስላል። አዎ የበዓሉን ዋዜማ በአሪፉ ልናከብር ነው። እንግዲህ የበዓሉ ዋዜማ ላይ ነው የምንነጋገረው። እንዴት ነው? ወደ ገበያ ወርዳችሁ ነበረ? ሰሞኑን ምን ይመስላል የገበያ ዋጋ? ሽንኩርቱ፣ እንቁላሉ፣ ዶሮ ምን ይመስላል? የኑሮውን ነገር ቶ በጣም ኑሮ ተወዷል። ገበያው በጣም እሳት ነው። ዶሮ ስንት ገባ? መቶ ሰማንያ ብር ከዛ ሆኘን የምን የሆነ በቃ አቅም የሌለው ዶሮ መቶ ሰማንያ እሺ። የሌሎቹን ምስ ዘርዘር አርገሽ ዋጋውን አንድ ላይ ጠቅለል አርገሽ ንገሪኝ። እንቁላልም ያ ሶስት ብር ነው አንዱ ሽንኩርት አስራ አራት ብር ይላሉ አስራ አምስት ብር ይላሉ። በጣም ተወዷል ገበያው። ብቻ ይከብዳል በጣም ማለት አንዴ ብቻ የሚበላ ነው የሚመስለው እዚህ አገር ላይ። አውራሪስ በምስቴ ይባላለሁ። ከዜጋዋ እንግዲህ የዓመት በዓሉ ገበያ ስንመለከተው በእውነቱ በቀድሞዎቹ ጊዜ ምንም ለውጥ የላቸውም። የተወሰነች ለውጦች ግን አሉባቸው። ለምሳሌ ያህል ብንወስድ ወደ ዶሮ አካባቢ የነበረው ከዚህ በፊት የነበረው ዋጋና አሁን ያለው ነገር፣ የፍየሎች ዋጋ አሁን በርካታ ፍየሎች የወጡበት ግለሰቦችን ከየቤቶቻቸው ይዘው የወጡበት እና በጣም ገበያው ትንሽ አሁን አሁን የተሻለ ነው። መቼ ነው ገበያ ያደረግከው አንተ ለአመት ባሉ እኔ ትላንት ነው ያደረግኩት ምን ምን ገዛ ዶሮ ተገዝቷል ፍየልም ምን ገዛው እና እነሱን በማደርግበት ጊዜ ሚኒስቴም ባለቤቴም ደግሞ ያው ገበያ ሽንኩርት ምናምን ሜዳ ነበር እና እሱንም ገሳስ ምን ያህል አወጣችሁ ለዶሮ ምን ያህል አወጣችሁ ለፍየል ምን ያህል አወጣችሁ ሽንኩርትስ በኪሎ ወይም በጣሳ ስንት ገብቷል ኪሎ ያው ሽንኩርት አሁን አስራ ስምንት ብር ነው የገባው የቀላፈው ሽንኩርት የሚባል ነው ሽንኩርቱ እና አስራ ስምንት ብር ነው ኪሎ። ከእንደጋ ደግሞ ዶሮ ያወጣ ነው። ያው በአንዱ ዶሮ መቶ ሀያ ብር ነው ያወጣ ነው። መቶ ሰላሳም አለ በገበያው ላይ ያ ግን መቶ ሀያ ይወጣሉ። ፍየል ደግሞ ያው ስምንት መቶ ተገዛል። አነስተኛ ፍየል ማለት ነው። ከፍተኛ ፍየል ያ እስከ ሺህ አምስት ከዛ ሁለት ሺህ ድረስ አለ እዚህ ድሬዳዋ ላይ ማለት ነው። ከሁለት ሺህ አምስት እስከ ሶስት መቶ ድረስም አለ መልካም እንግዲህ ለበዓሉ በሁሉም መልኩ ተዘጋጅታችኋል ማለት ነው። መልካም በዓል እመኛለሁ። እኛ ታውራሪስ እሱ መልካም በዓል እንመችላለን። አላለም አንተ እባላለሁ። የምኖረው ጨቆርሳ ነው። በአሁኑ ሰዓት ጥሩ ነገር የሚባል ነገር የለም። ሁሉ ነገር ውድ ነው፣ የኑሮ ውድነት አለ። እሺ የዓመት ባሉ ገበያስ ምን ይመስላል? የዓመት ባሉ ገበያ በአቅርቦት ደረጃ አለ። አቅርቦት ትንሽ ነው የሚባል ነገር ባይኖርም በውድነት ግን ውድ ነው ሁሉ ነገር በአሁኑ ሰዓት። ለምሳሌ ገበያ መቼ ነበር አንተ የወረድከው? ገበያ ቅዳሜ። እንዴት ነበር? ምን ምን ገዛህ? ስንት ነበር ዋጋውስ? ዶሮ፣ በግ ምናምን ነው እንግዲህ ለአመት ባል ገበያ የሚፈለገው በግ ለመግዛት ነበር የሞከርኩት በግ ያው እንግዲህ ዝቅተኛ ዋጋ ከተባለ ለእርድ የሚሆን ከስምንት በላይ ናቸው። ስምንት ዘጠኝ አስር ከዛም ሺ ምናምን በዚህ አይነት ሁኔታ ነው ያለው። እና በአብዛኛው ደግሞ አሁን ከሱ ጋር የሚሄዱ እነ ሽንኩርት ምናምን ትንሽ ጣራ የመንካት ሁኔታ አለ። ሽንኩርት ስንት ገብተዋል? ሽንኩርት በኪሎ አሁን እኛ ጋር ከአስራ ሁለት ከአስራ ሶስት አካባቢ። ሌሎችስ እንግዲህ ያው ነጭ ሽንኩርት አለ፣ ቅቤ አለ የእነሱ ውስጥ ነጭ ሽንኩርት ውድ ነው። ቅቤ እስከ መቶ ሀያ መቶ መቶ አርባ መቶ አርባ ቅቤ መቶ አርባ ድረስ እና የአመት ባሉ ድባብስ እንዲያው በአጠቃላይ ምን ይመስላል? አንተ ልትሸምት ያሰብከውን ሸምተህ ተመለስክ? ያው እንግዲህ በአቅም በአቅም ሁሉንም ማድረግ አይቻልም። ግን ካለው ውድነት አኳያ ቀነስ እያደረግ ታደርጋለህ። የሚቀር ነገር አይኖርም መቼም ምን ጨመርክ ምን ቀነስክ። ታዲያ ያው በግ ነውና በጉን አልቀነስን፣ መቀነስ አይቻልም። ያው እሱ በአቅም ደረጃ ሆኖ አነስ ያለ በዘጠኝ መቶ አገኘ። ዘጠኝ መቶ ጉርዳ መልካም ነው። ስለዚህ ቤተሰቡ ሰብሰብ ብሎ ዛሬ እንግዲህ ዋዜማውን እያከበራችሁ ነው ያላችሁት። መልካም በዓል እመኛለሁኝ። ከቤተሰብህ ጋር መልካም የገና በዓል። እኛም የገና በዓል ለሁላችን እናመሰግናለን። አድማጮቻችን ቆንጅታዬ፣ በነገርሽ ላይ እንኳን አደረሰሽ። እንኳን አብሮ አደረሰ። የዋሽንግተን ዲሲውን ገበያ አንቺ ትገልጭልንም? አስራ ሁለት እንቁላል በሁለት ዶላርስራ ላይ ስለሆነ ምን አይነት በዓል እንደሚሆን ነገር ግን ማታ ቤተ ክርስቲያን ስ እኔ ያን ሰአት ነው እንግዲህ በዓል መሆኑ የሚታወቀው አዎ፣ ዛሬ ማታ ቡና ይፈላል፣ ቄጤማ ይጎዘጎዛል። ዛሬ ማታ ቤተ ክርስቲያን ነው። ከዛ በኋላ እንግዲህ መልካም በዓል ሁሉንም በኢትዮጵያን በመላው ኢትዮጵያ በዓሉን የሚያከብሩ በውጭም ያሉ እንግዲህ የእንቁላል ዋጋ በጣም ሲያስገርመን ነበረ። ዛሬ ሶስት ብር አንድ እንቁላል፣ አንድ እንቁላል ሶስት ብር። እንግዲህ በሶስት ብር ገዛሁ ያለችው ያነጋገርካት፣ ስንት ቤተሰብ ነው ያለኝ ነው ያለችው። ስድስት ነና አሉ ስድስት እንቁላል ነው የገዙት በቤተሰብ ልክ። አንዱ ተሳስቶ የሌላ ሰው እንቁላል ከበላ ከቤተሰብ ይባረራል ማለት ነው። አለቀለት። ለማንኛውም እንኳን አደረሳቸው አድማጮች። የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያን ነው። በ25ና በ31 ሜትር ባንድ ስርጭታችን እስከ አራት ሰዓት ድረስ ይቀጥላል። ተከታዩ ዘገባ ጤና ይሆናል። አዘጋጅና አቅራቢ ሰሎሞን አባተ። ታይቶ የማይታወቅ የሚል ሐረግ ብዙ ሰማን። በተለይ በተለይ ምዕራብ አፍሪካን እያመሰ ያለውና ድፍን ዓለምን ያስጠበበው ኢቦላ ወረርሽኝ በዐይነቱም በስፋቱም ታይቶ የማይታወቅ ክፉ። የገደለው ሰው ቁጥር ከ7500 በለጠ። ለቫይረሱ የተጋለጠው ቁጥር በአጠቃላይ የሞተውን ሦስት እጥፍ ያክላል። ከመካከሉ ያለቀው አልቆ የሚያገግመውም አገግሞ የቀረውም አንድም የመቆሚያ አሊያም የመሸኛ ቀኑን ይጠብቃል። ደግሞም ገና ብዙዎች የዛሬ ጤነኞች ዕጣ ፈንታቸው ዛሬ ለይቶ ላይታወቅ በኢቦላ ይያዛሉ። አሁን እየተነጋገርን ባለንባት ደቂቃም ኢቦላ መንሰራፋቱን አላቆመም። ቫይረሱ በአፍሪካ ጫካዎች መሽጎ እዚህም እዚያም ከሰው ጋር በተገናኘ ቁጥር ሽብር እየፈጠረ ገፋ ቢባል በመቶዎች የሚቆጠሩ ሕይወቶችን እያጠፋ ደግሞ ወደ ዱሩ ይመለስ ነበር። ዘንድሮ ግን ምዕራብ አፍሪካ ውስጥ ወደ ዱር አልተመለሰም፣ ወሰኖችን እያቋረጠ ከተሞችን እያመሰቀጠለ እንጂ። ዓለም አቀፍ ስጋት ሆነ። ዳካር ሴኔጎል የምትገኘው ዘጋቢያችን አንሉክ ሁኔታውን በቅርብ ታስተውላለች። ኢቦላ ዛሬም እንደ ቆመና እንዳስገመገመ ነው ትልና የዓመቱን መከራረሚያ መለስ ብላ ትቃኛለች። ምዕራብ አፍሪካ ውስጥ ሲንቀሳቀሱ ወሰኖችን ሲያቋርጡ፣ ወይም በየጉዞ ኬላው ሲደርሱ አይሮፕላን ጣቢያዎችና ወደቦችን ጨምሮ የሙቀት መለኪያ ዋናው መሳሪያ ሆኗል። ይቀርብልዎታል በሦስቱ እጅግ በተጠቁት የምዕራብ አፍሪካ ሀገሮች ውስጥ ሰው መጨባበጥና መተቃቀፍ እየዘነጋ ይመስላል። ጎጂ ልማድ እንዲሉ ሆኖ ታይቷል። ደግሞም ቀብር እንደ ድሮው አይደለም፣ ባህሉ ተለውጧል። የታመመም እንደ ድሮው አይጠየቅም። የወትሮውን አይነት እንክብካቤ፣ የቤተሰብና የወዳጆች ፍቅርና ትንፋሽ አይደለም ዘንድሮ የሚያገኘው። በኢቦላ ምክንያት ከታመመ ወይም ከሞተ ሰው የሚወጡ ፈሳሾች ናቸው ቫይረሱን በፍጥነትና እጅግ በከፋ ሁኔታ የሚያስተላልፉት ተብሎ ተነግሯል። ሰውም ይህን እውነት እየሰማና እየተቀበለ ይመስላል። ወረርሽኙ ቀድሞ ልክ የዛሬ ዓመት የተጫረባትን በጊኒ ደቡብ ምስራቅ ክልል ጨምሮ ኢቦላ በቁጥጥር ስር የመዋል ጠንካራ ምልክት ገና አልሰጠም። ምዕራብ አፍሪካ ውስጥ ዘንድሮ የገባው ጅምላ ፈጅ መቅሰፍት የኢቦላ ቫይረስ መሆኑ ሳይታወቅ እንኳ ወራት አልፈዋል። ከደቡብ ምስራቅ ጊኒ ያለ ተቆጣጣሪና ሃይባይ ሰተት ብሎ ዋና ከተማይቱ ኮናክሪ ገባ። ከዚያም ድንበር አቋርጦ ሴራሊዮን ወደ ላይቤሪያም ዘለቀ። አሁንም ዝም። ባለፈው ሐምሌ፣ ታዲያ እየታመመ ንዳዱ እየበረታበት ደሙ እዚህም እዚያም እየፈሰሰ የሚወዳድቀው ሰው ቁጥር በከፍተኛ ፍጥነት እያሻቀበ መጣ። ኢቦላ በእርግጥ ለምዕራብ አፍሪካ አዲስ ደዌ ነው። ኢቦላ ከዚህ ቀደም መካከለኛውና ምስራቅ ቀመስ አፍሪካ ላይ ነው በአብዛኛው ሲመላለስ የኖረው። ስለዚህም ውዥንብር፣ አለመረዳት፣ የተሳሳተ መረጃና መላምት፣ ፍርሃት፣ ብዙ ፍርሃት ነግሶ ቆየ። አንዳንድ ሰዎች ሕክምናን አሻፈረኝ አሉ። እባካችሁ በዚህ ዐይነት በሽታ የሞተን ሰው ስትቀብሩ ራሳችሁን ጠብቁ ቢባሉም እምቢ አንሰማም አሉ። ዕውቀት በእጅጉ አጥሮ ነበራ። በአንድ የሞንሮቪያ አቅራቢያ ቀበሌ ውስጥ የሚኖሩ ሰዎች እንዲያውም በብዙ እሮሮና ተቃውሞ ሰልፍ ወጥተዋል፣ እስከ ግጭትም ተጋብዘዋል። ላይቤሪያ ውስጥ መሆኑ ነው። መንግሥታቱ ያኔ የድንጋጤና የመርበትበት ያህል ፈጣን ነው ያሉትን መፍትሔ ማቀላጠፍ ጀመሩ። አንዳንድ ቀበሌዎች ዙሪያቸውን ዘጓቸው፣ ማንም እንዳይገባ፣ ማንም እንዳይወጣ በአንዳንድ አካባቢዎች ደግሞ በህመሙ የተጠረጠሩ ሰዎች ከሌሎች ተነጥለው እንዲቆዩ ተደረገ። በየአውራ ጎዳናው ላይ ግዙፍ ጽሑፎች ይሰቀሉ ጀመር። ኦ ኢቦላ ገብቶአል፣ ኢቦላ በሀገሩ አለ የሚሉ የኢቦላ ምልክቶች ምን እንደሆኑ የጤና ሠራተኞች በየመንገዱና በየአደባባዩ ላይ እየጮኹ መናገርና ማስተማር ያዙ። ምናልባትም በየቤቱ ታሞ የተኛ ሰው እንዳለና ችግሩ ኢቦላ እንደሆነ ለማጣራትም በየበሩ እየዞሩ ማንኳኳትን የዕለት ተዕለት ሥራቸው አደረጉ። የኢቦላን ስርጭት ለማቆም ህሙማኑ እንክብካቤ ሊያገኙ የሚገባው ከራስ እስከ እግራቸው ሙሉ በሙሉ በተለየ ልብስ በተሸፈኑ የሰለጠኑ ባለሙያዎች ነው። በኢቦላ ምክንያት ሰው ሲሞትም አስከሬኑ መዘጋጀትና መቀበርም ያለበት ለዚሁ ጉዳይ ተብሎ ልዩ ዝግጅት ባደረጉ የባለሙያዎች ቡድኖች ነው። የአሳዛኙ ታሪክ ቀለበት ደግሞ እንደገና ይዞራል። ምላሹን አጠንክሮ መያዝ አልተቻለም። እነዚህ አገሮች እንዲሁም የጤና ተቋሞቻቸው እምብዛም የሚያዛኑ አልነበሩም እኮ። ኢቦላ መጣና እንኳን ዘንቦብሽ አይነት አደረጋቸው። በችግር ተዋጡ፣ ተተበተቡ፣ ተሽመደመዱ። ወረርሽኙ ሀገራችን መግባቱ እንደታወጀ በእጃችን የነበሩን አምቡላንሶች በጣቶቼ ቆጥሬ ሳልጨረሳቸው አልቀርም። ይህ ታዲያ እጅግ ወጣ ገባ በሆነው በእኔ አገር ለሚኖረው ስድስት ሚሊዮን ሰው መሆኑ ነው የሴራሊዮን የጤና ጥበቃ ሚኒስትር አቡባክር ፎሃና ናቸው። ባለፈው መስከረም ውስጥ ላይቤሪያ ዋና ከተማ ሞንሮቪያ ውስጥ የነበረው ሁኔታ እጅግ አስፈሪ ነበር። በየዕለቱ በኢቦላ የሚያዘው ሰው ቁጥር በእጥፍ አሻቀበ። እንዲህም እያለ በየሦስት ሳምንቱ የነበረውን እጥፍ እየሆነ ያስገመግም ነበር። መደበኛ ሆስፒታሎች ተዘጉ። በኢቦላ ሕክምና እንክብካቤ ማዕከላት ውስጥ የነበረው የባለሙያ ኃይል ጭር ሲሆኑ የሚበቃ አልሆነም። ላይቤሪያዊው ሐኪም ጃክሰን ኔህማ ድንበር የለሽ ሐኪሞች ለሚባለው የሕክምና ግብረ ሰናይ ድርጅት ይሠራሉ። ለተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት በስልክ በሰጡት ማብራሪያ እንዲህ ብለው ነበር። ሰዎችን ከበራችን ለመመለስ ተገደናል። ደጃፋችን ላይ እየወደቁ እየሞቱ ነው። አሁንም ከእናንተ ጋር እየተነጋገርኩ ባለሁበት ጊዜ እንኳ ሰዎች በየማዕከሎቻችን ደጆች ላይ ተኰልኩለው ሕይወታቸውን እንድናድንላቸው እየተማጸኑ ነው። ዓለም አቀፉ ማኅበረሰብ አሁኑኑ ፈጥኖ ካልተነሣ ሁላችንም ተጠራርገን እንጠፋለን። የተባበሩት መንግሥታት ድርጅት በአካባቢው ተሰማርቶ የሚሠራ የኢቦላ ተልዕኮ አቋቋመ። ዩናይትድ ስቴትስ የኢቦላ ሕክምና ጣቢያዎችን እንዲመሠርቱ እንዲገነቡም ሦስት ሺህ ወታደሮቿን ወደ ላይቤሪያ ላከች። ወርሃ ጥቅምት የዓለም አቀፉ ማኅበረሰብ ምላሽ በእጅጉ የተጠናከረበት ሆነ። ያ መነሳሳት እነሆ ዛሬን አቋርጦ ለመጪው አዲስ ዓመትም እንደሚቀጥል ታምኗል። አሁንም ቢሆን ግን እጅግ የከበዱ ፈተናዎችና ብርቱ ሥራ ከፊት ተደቅኗል። በዚህ ዓመት በኢቦላ ምክንያት ከሞተው ሰው የሚበልጠው እንዲያውም ከአጠቃላዩ የሞት አደጋ ግማሽ ያህል የሚሆነው የደረሰው ላይቤሪያ ውስጥ ነው። ከቀረው የበዛው የደረሰው ደግሞ ጊኒና ሴራሊዮን ውስጥ ነው። በሦስት አህጉሮች በአጠቃላይ ስምንት ሀገሮች ውስጥ ነው ዘንድሮ ኢቦላ የነበረው። ይህም ሁኔታ እስከ ዘንድሮ ታይቶ የማይታወቅ ነበር። ምዕራብ አፍሪካ ውስጥ ከኢቦላ ጋር ተናንቀው የሰውን ሕይወት ለማትረፍ ሲረባረቡ 350 የጤና ባለሙያዎች ለኢቦላ ተጋልጠው ሞተዋል። በዚህ በያዝነው ወር መጀመሪያ ላይ ብቻ ሴራ ሊዮን ሦስት ከፍተኛ ሐኪሞቿን አጣለች። በዚህ ዓመት ለኢቦላ ቫይረስ ተጋልጠው ከታመሙትና የሕክምናና እንክብካቤ ድጋፍ ካገኙት አርባ ከመቶ ያህሉ ድነዋል። እጅግ ፈጣን በሆነና በተሳካ ሁኔታ መንቀሳቀስ የቻሉት ሴኔጎልና ናይጄሪያ በሽታውን ገና ከመታየቱ መቅጨትና ማጥፋት ችለዋል። ይህ የምዕራብ አፍሪካ መጠነ ሰፊ የኢቦላ ወረርሽኝ ያስገኘው አንድ በጎ አጋጣሚ ግን ተሰንቅሮ ወደፊት መንቀሳቀስ አቅቶት የነበረውን በኢቦላ በሽታ እንዲሁም በክትባትና በመድኃኒቶች ፍለጋ ላይ የሚካሄደው ምርምር ተመልሶ እንዲያንሰራራና ወደፊት እንዲገፋ ለማድረግ አስችሏል። አፍሪካ አቀፍና ዓለም አቀፍ ትብብርም ተነሳስቷል፣ ተጠናክሯል። ሙከራዎች ለመከላከያ ክትባቶቹም ለፈውስ ሰጪ መድኃኒቶቹም እየተካሄዱ ናቸው። እዚህም እዚያም ከተጠናከረው ዕውቀትና ከአበረታች ግኝቶች ጋር በቅርቡ ኢቦላ ይሸነፋል የሚል ተስፋ በብዙዎች ዘንድ አድሯል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በሰው ልጆች የመናገድ ሕገ ወጥ ተግባር ሰለባ የሆኑ በዓለማችን ወደ 21 ሚሊዮን ሰዎች ይገኛሉ። ዩናይትድ ስቴትስ ደግሞ ፕሬዝደንት ባራክ ኦባማ በቅርቡ አብይ የሰብአዊ መብት ትግል ያሉትን ይህን ዘመናዊ ባርነት በከፍተኛ ደረጃ ትዋጋለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴርም መንግስታዊ የጸረ የሰው ልጆች መናገድን የተመለከተ ሪፖርት በየዓመቱ ይፋ ያደርጋል። በዚህም ወደ 188 በሚሆኑ አገሮች ያለውን ህገወጥ የሰው ልጆች መናገድ የሚገልጽ ዘገባ ይቀርባል። ህገወጡን የሰው ልጆች መናገድ ለማስቀረት ዩናይትድ ስቴትስ ጥረቷን በከፍተኛ ደረጃ ከፍ አድርጋለች። እንደ አውሮፓ አቆጣጠር በታህሳስ 11 ቀን የዩናይትድ ስቴትሱ ሆምላንድ ሴኪሪቲ ማለት የአገር ደህንነት ሚኒስቴር ከአንድ ትልቅ የአገሪቱ የመጓጓዣ አስተዳደር ወይም ማዕከል ጋር ስምምነት ላይ ደርሷል። ይህም ሰዎች ያለፍላጎታቸው ተይዘውና ተገደው ሊወሰዱ የሚችሉባቸው ሁኔታዎች ከተስተዋሉ ድርጊቱን ለባለሥልጣናት ማስታወቅ እንደሚያስፈልግ የሚደነግግ ውለታ ወይም ስምምነት ነው። ትራቨል ሰንተርስ ኦፍ አሜሪካ ይባላል። ይህ ማዕከል የአሜሪካ የጉዞ ማዕከል እንደማለት ማለት፣ ይህ ማዕከል ለሆምላንድ ሴኪሪቲ ማለት ለአገር ውስጥ ደህንነት ሚኒስቴር ስልጠና ይሰጣል፣ መረጃዎችን ያቀብላል። በመላው ዩናይትድ ስቴትስ ከ250 በላይ በሆኑ አካባቢዎች ለሚገኙ ወደ 15,000 ሠራተኞች የሕዝባዊ አገልግሎት ማስታወቂያዎችን ያደርሳል። እነዚህ መረጃዎች በመታወቂያዎች አማካኝነት የተጓጓዦችን ማንነት ግልጽ ያደርጋሉ ተጠርጣሪ የሰው ልጆች ተናጋጆችን ለይቶ ለማወቅም ይረዳሉ የሕገ ወጥ የሰው ልጆች ንግድ ሰለባዎች ብዙውን ጊዜ ራሳቸውን የሚያገኙት በውጭ አገር ነው በባዕድ ምድር ለሰው እንግዳ በሆኑበትና ቋንቋውን መናገር በማይችሉበት አገር ከዚህም ሌላ ተናጋጆቹ እንደ መታወቂያ ወረቀት ያሉትን የሰለባዎቹን መረጃዎች ስለሚነጥቁ ምን እንደደረሰባቸው አያወሩም። ቢያወሩ አገር ቤት ያሉ ቤተሰብና ዘመድ አደጋ ይደርስባቸዋል። ወጪንም እንዲከፍሉ ይደረጋሉ። በአሜሪካ የጉዞ ማዕከል አማካኝነት የሚገኙ መረጃዎች የሰው ልጆችን ህገወጥ ንግድ ለማስቀረት አይነተኛ መፍትኄዎች ናቸው። ህገወጥ የሰው ንግድ አራማጆችን የሚያውቁ የከባድ ጭነት አሽከርካሪዎች የሚያደርሱት ጥቆማና ሪፖርትም እንቅስቃሴውን ለመግታት አይንና ጆሮ ሆኖ ያገለግላል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ የማጠቃለያ ዜናዎቹ እናሰማችሁ። መያድና አንድነት በመጪዎቹ ስድስት ቀናት ውስጥ የውስጥ ችግሮቻቸውን ካልፈቱ እርምጃ እንደሚወስድ የኢትዮጵያ ምርጫ ቦርድ አስጠንቅቋል። በሚኒስትር ማዕረግ የኢትዮጵያ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ዛሬ ለጋዜጠኞች ሲናገሩ ሁለቱ ፓርቲዎች ከዚህ በፊት የተሰጣቸውን ጊዜ አልተጠቀሙበትም ብለዋል። የፓርቲዎቹ አመራሮች ግን ቦርዱ ፖለቲካዊ በሆነ ምክንያት ከ2007ቱ ምርጫ ሊያስወጣን ነው ሲሉ ይከሳሉ። የሶማሊያው ጽንፈኛ ተዋጊ ቡድን አልሸባብ በደቡቧ ባርዴሬ ከተማ አራት ሰዎችን ለኢትዮጵያና ለዩናይትድ ስቴትስ የደህንነት ክፍሎች ሰለላችሁ በማለት መረሸኑ ታወቀ። አልሸባብ ሶስቱን ለአሜሪካ የማዕከላዊ ስለላ ድርጅት ለሲአይኤ አራተኛውን ደግሞ ለኢትዮጵያ ሰለልክ ብሎ የወነጀለ ሲሆን ዛሬ ማክሰኞ ማታ ነው የረሸናቸው ተብሏል። በሌላ የሶማሊያ ዜና በሰሜን ምስራቋ ፑንትላንድ ወታደሮች ጋልጋላ ተራሮች ላይ በሚገኝ አልሸባብ ካምፕ ባለፈው እሁድ ከባድ ጥቃት አድርሰው ሁለት የነውጠኛውን ቡድን ከፍተኛ መሪዎች ማረኩ ሲሉ የፑንትላንዱ ፕሬዚዳንት አብዲዌሌ ሞሐመድ አሊ ተናገሩ። የጅቡቲ ፕሬዚዳንት እስማኤል ኦማር ጌሌ ባለፈው ሳምንት ከተቃዋሚው ብሔራዊ መድህን ህብረት ጋር የተደረሰው ስምምነት እንደ አውሮፓውያን ዘመን አቆጣጠር በ2013 በተካሄደው ምክር ቤታዊ ምርጫ ያሸነፉ የፓርላማ ተቃዋሚ አባላት የምክር ቤት መቀመጫዎቻቸውን እንዲይዙ መንገዱን የሚያመቻች ነው ሲሉ አሞገሱ። ግብጽ ውስጥ ከዋና ከተማዋ ከካይሮ በስተደቡብ በሚገኝ አካባቢ ባለ የኮፕቲክ ኦርቶዶክስ ቤተ ክርስቲያን ጥበቃ ላይ የነበሩ ሁለት ፖሊሶች በታጣቂ ጥይት ተገደሉ ተባለ። ዛሬ ማክሰኞ ጥቃቱ የደረሰው ከካይሮ ወደ 250 ኪሎ ሜትር ርቀት ላይ ሚኒያ በምትባል ናይል ወንዝ ዳርቻ ያለች ከተማ ውስጥ ነው ተብሏል። በዛሬ ዕለት በዩናይትድ ስቴትስ ሪፐብሊካኖች ሁለቱን ምክር ቤቶች የተቆጣጠሩበትና ወግ አጥባቂዎች አንዳንዶቹ የፕሬዚዳንት ባራክ ኦባማን ፖሊሲዎች እንደሚቀለብሱ የዛቱበት ኮንግረስ ተከፍቷል። አድማጮች ለምሽቱ የያዝናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራልን ቴሌላይም ባክ ነው ያስተናገድናችሁ። እኔ ቆንጅ ታየና ሄኖክ ሰማ ግዜርነን። ቀጥሎ የትግረኛ ዝግጅት ይቀርባል። በእኛ በኩል እንግዲህ ነገ የገና በዓል ነው። የገና በዓል መልካም በዓል ዝግጅታችንን ይዘን እንገናኛለን። በመደበኛው ስርጭት ከምሽቱ በሶስት ሰዓት ላይ መሆኑ ነው። ደህናደሩ ደህና ደሩ።